ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በተለዋጭ አባልነት የቆየችበት ጊዜ ፍሬያማ ነበር ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በተባበሩት መንግስታት የሰላም ማስከበር ስምሪቶች አሰራር ላይም ከፍተኛ ለውጥ እንዲገኝ አስተዋጽኦ አድርጋለች ብለዋል። የሚኒስቴሩ ቃል አቀባይ መለስካቸው አማህ ተጨማሪ ይዟል። ላለፉት ሁለት ዓመታት ያህል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ኢትዮጵያ ውጤታማ ዲፕሎማሲያዊ ክንውኖች እንዳስመዘገበች የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች ተናገሩ። ቃል አቀባዩን እንዳብራሩት ዲፕሎማሲያዊ እንቅስቃሴዎቹን በአካባቢያዊ በአህጉራዊና በዓለም አቀፋዊ መድረኮች ከፋፍለዋቸዋል። እንደ ምሳሌ ያቀረቡትም በሶማሊያና በደቡብ ሱዳን ተከናውነዋል ያሏቸውን ተግባራት ነበረ። በሶማሊያ የሀገሪቱን የጸጥታ መዋቅር እንዲጠናከር በሶማሊያ የተሰማራውን የሰላም አስከባሪ ኃይል የቆይታ ጊዜ እንዲራዘም ውሳኔ እንዲተላለፍ ከሌሎች ወገኖች ጋር አብረው በመስራት የሚመሰገን ሥራ መከናወኑን ገልጸዋል። በደቡብ ሱዳን የተከናወነውንም አቶ መለስ ዓለም ቃኝተውታል። ደቡብ ሱዳን ባለፉት አምስት ዓመታት ችግሩ ውስጥ ቆይታለች። ችግሩ ከተከሰተበት ማግስት ጀምሮ በተለያየ መንገድ አስተዋጽኦ ስናደርግ ቆይተናል። የአዲስ አበባው ስምምነት እንዲፈረምም መሪነት ሚና ተጫውታለች ኢትዮጵያ። አስተናጋጅም ሸምጋይም ሆነን ስንሰራ ቆይተናል። የአዲስ አበባው ስምምነት እንዲፈረም የአዲስ አበባው ስምምነት የበለጠ በተሻለ ፍጥነት ለማስፈጸም የተደረሰው የሰላም ስምምነቱ ማሳለጫ ውሳኔ ተግባራዊ እንዲሆን ይህ በተባበሩ መንግስታት ድርጅት አባል ሀገሮች ተቀባይነት እንዲያገኝ ኢትዮጵያ ሰፊ የዲፕሎማሲዊ ማግባባት ስራ አከናውናለች። ድጋፍም የተቸረው ጉዳይ ነው። ይሄ ከጎረቤቶቻችን አንጻር ከሰራናቸው ስራዎች ውስጥ አንደኛው ነው። አህጉራዊውን ስኬት በተመለከተም ሀገሪቱ የአፍሪካን ጥቅምና ፍላጎት ለማስከበርና ለማራመድ ቆይተዋን ትጠቅማበታለች ሲሉ አቶ መለስ አብራርተዋል። ያለን ውክልና የራሳችን ብቻ አይደለም የአፍሪካም ጭምር ነው ያሉት። ቃል አቀባዩ ብርቱ ስራ ተከናውሯል ባይ ናቸው። የአፍሪካ ህብረት የጸጥታው ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋራ እንዲሰሩ ለማድረግ ተችሏል። በኢትዮጵያ የሊቀመንበርነት ጊዜ ሁለቱም አካላት አዲስ አበባ መጥተው ስብሰባ አድርገዋል። የዓለማችን ልዕለ ሀያል ሀገሮች የሆኑ የተባበሩ መንግስታቶች ተወካዮች ሳቀር እዚህ መጥተው ስብሰባ ተደርጎ የአፍሪካ ህብረት የጸጥታ ደህንነት ችግሮች የእኛም ችግሮች ናቸው፣ ለመፍታትም በጋራ እንሰራለን። ወቅታዊና በጊዜ የተቀመጠ የመገናኛ ጊዜ እንዲወሰን ተደርጓል። ይሄ ኢትዮጵያ ባቀረበችው ሀሳብና እንቅስቃሴ የተገኘ ስኬት ነው። አፍሪካውያን ወንድሞቻችን እንደ ትልቅም ስኬት የሚወስዱት ነው። የአፍሪካ ህብረት ኮሚሽንም በ2018 የመጀመሪያ ወራት ላይ ካሄዳቸው ስኬታማ ጉዳዮች አንደኛው እንደሆነ ያስቀምጠዋል። የተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች አያሌ ዓመታት ያስቆጠሩ ተግባራት መሆናቸውን ያስታወሱ ሳተው መለስ በአሰራሩና ስራው ባጋጠሙት ተግዳሮቶች መካከል አለመጣጣም እንደተፈጠረ ጠቁመዋል። ለእነዚህ ዘመን አመጣሽ የሰላም ማስከበር ስምሪቶች ተግዳሮቶች አንድ መፍትሄ ሊሆን የሚችል ብልሃት ኢትዮጵያ አቅርባ ሙሉ ተቀባይነት ማግኘቱ ለሀገሪቱ ትልቅ ዲፕሎማሲያዊ ስኬት ነው ብለዋል። ከዓለም አቀፍ ሰላምና መረጋጋት አንጻር ትልቁ ስኬት አድርጎ የሚቀመጠው የተባበሩ መንግስታት ድርጅት የሰላም ማስከበር ስምሪቶች በተመለከተ ኢትዮጵያ ያቀረበችው የውሳኔ ሀሳብ ሙሉ ያለብን ሙሉ ድጋፍ ማግኘቱ ነው። ኢትዮጵያ ብዙ የሰላም አስከባሪ ኃይል ታሰማራለች። በተለያየ አካባቢ የረዥም ጊዜ የሰላም ማስከበር ልምድ አለን። በተባበሩት መንግስታት ድርጅት የሰላም ማስከበር እንቅስቃሴ ውስጥ የሰላም ማስከበርን ከልማት ጋር ማያያዝ ይገባል የሚል አዲስ አስተሳሰብ በዓለም መድረኮች ላይ አንጸባርቃ ተቀባይነት ኖሮት ሌሎችም የሰላም ስምሪቶች ይህንን ፈለግ እንዲከተሉ ይህንን መርህ እንዲከተሉ የሚደረግበት አሰራር አለ። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚኖራት የተለዋጭ አባልነት ጊዜ ሊጠናቀቅ የቀረው ሶስት ወራት ብቻ ነው። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ God, this. <laughs> abba